ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምን አመሽታችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ዓርብ ሚያዝያ 9 ቀን 2007 ዓ ም ነው ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። በቅደም ተከተል ይቀርባሉ። አብራችሁን አምሹ። የማስተናግዳችሁ ሰለሞን ክፍል ይሆናለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሃዬ እንስማ። ሱዳን ውስጥ ለአራት ቀናት ያህል ምርጫ ሲካሄድ ከቆየ በኋላ ድምፅ የተሰጡባቸው ካርዶች እየተቆጠሩ ነው። ተቃዋሚ ፓርቲዎች በምርጫው ላለመሳተፍ በመወሰናቸውና ለመምረጥ የወጣው ሰው ብዛት ያነሰ በመሆኑ የምርጫው ሂደት ለአንድ ቀን ተራዝሞ ነበር። የምርጫውን ውጤት ለማወቅ ጊዜ የሚወስድ ቢሆንም ተቃዋሚ ፓርቲ ስላልተሳተፉበት ፕሬዚደንት ዑመር ባሸርና ገዢው ብሔራዊ ኮንግረስ ፓርቲያቸው ሊያሸንፉ ይችላሉ። ባለፈው ሰኞ በተጀመረው የሶስት ቀናት ምርጫ የመራጩ ብዛት በማነሱ ለአንድ ቀን ተራዘመ። የብሔራዊ ምርጫ ኮሚሽን ሊቀመንበር ሙክታር አል አሳም ፕሬዚደንት ባሻር ሊያሸንፉ ይችላሉ ከ ከአምሳ ከመቶ በላይ ድምፅ ካላገኙ ግን ማጣሪያ ምርጫ ይካሄዳል ብለዋል። ከእያንዳንዱ የምርጫ ጣቢያ የተገኘው ውጤት እንደደረሰ ይፋ እንደሚደረግ የመጨረሻው ውጤት ግን እንደ አውሮፓ አቆጣጠር ሚያዝያ 27 ቀን እንደሚታወቅ የምርጫው ኮሚሽን ሊቀመንበሩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙን የመን ውስጥ በአስቸኳይ ተኩስ እንዲቆም ጥሪ አድርገዋል። የሱኒ አረብ ሀገሮች ጥምረት በሻ አማጽያን ላይ የአየር ድብደባ እያካሄዱ መሆኑ ይታወቃል። ዋናው ጸሐፊ ትላንት ዋሽንግተን ሆነው ባደረጉት ንግግር የመን እየጋየች ነው መፍትሄ ሊሆን የሚችለው ሁሉም ወገኖች ተኩስ አቁመው ድርድር ማካሄድ ብቻ ነው ብለዋል። የመን ከገባችበት አረንቋ ልትወጣ የምትችልበት የተሻለ አማራጭ በተባበሩት መንግስታት ድርጅት በተፈጸመ ዲፕሎማሲያዊ ሂደት ነው ሲሉ መክረዋል። በሳውዲ አረቢያ የሚመራው ጥምረት ከሶስት ዓመታት በፊት በኢራን ይረዳሉ በሚባሉት ሁቲ አማጽያን ላይ የአየር ድብደባ ከጀመረበት ጊዜ አንስቶ በትንሹ ሰባት መቶ ሰዎች ተገድለዋል። በግጭቱ ለተጎዱት በሚሊዮኖች የሚቆጠሩ ሰዎች አስቸኳይ ረድኤት ለማቅረብ ሲል የመንግስታቱ ድርጅት የ274 ሚሊዮን ዶላር መዋጮ ለማግኘት ዛሬ ተማጽኖ አቅርቧል። የሶሪያ ፕሬዝደንት ባሻር አልአሳድ በሀገራቸው በሚካሄደው የእርስ በርስ ጦርነት በሲቪሎችና በሌሎች ላይ ክሎሪንን ያቀፈ ኬሚካል መሳሪያ ተጠቅመዋል የሚለውን አዲስ ክስ አልተቀበሉም። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን በያዝነው ሳምንት ባወጣው ዘገባ ባለፈው ወር ኢድሊብ ክፍለ ሀገር ላይ በበርሜል ቦምቦች በተፈጸሙት ጥቃቶች መርዛማ ኬሚካል መሳሪያዎችን እንደተጠቀሙ የሚያሳይ ጠንካራ ማስረጃ አለ ይላል። የምዕራብ ሀገሮች የሰብአዊ መብት ቡድኖችና መንግስታት የሶሪያ መንግስት በሲቪል ህዝብ ላይ ኬሚካል መሳሪያዎችን ይጠቀማል በማለት ሲከሱ ቆይተዋል። የሶሪያ መንግስት ግን ያስተባብላል። ፕሬዚደንት አሳድ የሶሪያን መንግስት ሰይጣን አስመስሎ ለማቅረብ የሚደረግ በሶሪያ ላይ ያነጣጠረ ፕሮፓጋንዳ ነው ሲሉ ዛሬ ታትሞ በወጣ ቃለ መጠይቅ ተናግረዋል። ይህ የሚዲያ ፕሮፓጋንዳም በሀገሪቱ ላይ ያለውን እውነታ አያንጸባርቅም፣ ክሱን በሚመለከት ያቀረቡት አንድ ማስረጃ የለም በማለት አልተቀበሉትም። አብዱራህማን ሼክ መሐመድ የተባለ የ23 ዓመት ዕድሜ ወጣት የኮሎምቦስ ኦሃዮ ነዋሪ አሜሪካዊ ላይ ለባዕድ አሸባሪ ቡድን የቁሳዊ ድጋፍ የማቅረብ ክስ ተመስርቶበታል። ለመርማሪዎች በመዋሸትም ተከሷል። የፍርድ ቤት ሰነዶች እንደሚያመለክቱት ተከሳሹ ባለፈው ዓመት ሚያዝያ ወር ላይ ሶሪያ ካሉት አሸባሪዎች ጎን ለመዋጋትና ለመሰልጠን ሄዶ ተመልሷል። የዩናይትድ ስቴትስ ዜግነት የተቀበለ ሰው እንደመሆን መጠን በግሪስ በኩል ወደ ሶሪያ ለመጓዝ የቻለው በአሜሪካ ፓስፖርት ነው። በተመሰረተበት ክስ መሰረት ሼክ መሐመድ ሶሪያ ከገባ በኋላ የመተኮስ ቤቶች ውስጥ ሰርስሮ የመግባት ፈንጂ የማፈንዳትና የጨበጣ ውጊያ ስልጠና እንደተሰጠው አምኗል። ወደ ዩናይትድ ስቴትስ ከተመለሰ በኋላም የአሸባሪ ድርጊት የመፈጸም ዓላማ እንደነበረው ለሰዎች እንደተናገረ ታውቋል። አድማጮች፣ ዜናችን እዚህ ላይ ያበቃ። አዳነች ፍስሐየለ ዜናው፣ አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በደቡብ አፍሪካ የደርበን ከተማ ባለፈው ሳምንት አርብ ጀምሮ በውጭ ሀገር ዜጎች ላይ የደረሱ ጥቃቶችን በመቃወም በበርካታ ሺዎች የተቆጠሩ ደቡብ አፍሪካውያንና ሌሎች ፍልሰተኞች ትላንት ሰላማዊ ሰልፍ አካሂደዋል። አንድ ኢትዮጵያዊን ጨምሮ በትንሹ ለአምስት ሰዎች ሕይወት መጥፋት እንዲሁም ለበርካቶች መቁሰልና ለንብረት መውደም ምክንያት የሆነውን ሁከት የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ አውግዘዋል። ግጭቱን በመፍራት ደርበንን ጨምሮ በጆሐንስበርግ ከተማ አንዳንድ ሰፈሮች የሚገኙ የኢትዮጵያውያንና ሌሎች አገር ዜጎች የንግድ መደብሮችም ተዘግተው ውለዋል። ሄኖክ ሰማእግዜርና እና አሉላ ከበደ ዝርዝር አላቸው። ከ አራት ሺህ በላይ የተገመቱ ደቡብ አፍሪካውያን ዛሬ በደርባን አደባባይ ወጥተው በአፍሪካዊ ስደተኞችና ፍልሰተኞች ላይ የሚደርሱ ጥቃቶችን አውግዘዋል። የደርባን ከተማ ነዋሪዎች፣ ተማሪዎች፣ የፖለቲካና የሃይማኖት መሪዎች አፍሪካ አንድ ናት፣ የጥላቻ ጥቃት ይቁም የሚሉ መፈክሮችን አንግበው ለአምስት ሰዎች ሞት ምክንያት ለሆኑ ጥቃቶችና በሺዎች የሚቆጠሩ ሰዎችን እንዳፈናቀሉ የሚነገረውን ጥቃቶች አውግዘዋል። በጆሐንስበርግ ከተማም ውጥረት እንዳለ ከስፍራው ዘጋቢዎቻችን አረጋግጠዋል። ከጆሐንስበርግ ከተማ ወጣ ብሎ በሚገኝ ስደተኞችና ፍልሰተኞች በብዛት የሚኖሩበት ሰፈር ውስጥ የውጭ አገር ዜጎችን የሚቃወሙ ግለሰቦች ወደ አደባባይ ወጥተው ፖሊስ በአስለቃሽ ጋዝ ሲበትን ውሏል። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ በጥቃቶቹ ዙሪያ ከካቢኔ ሚኒስትሮቻቸው ጋር መምከራቸውን ለሀገሪቱ ፓርላማ ገልጸዋል። ፈተናዎች እንዳሉብን ግልጽ ነው። ሆኖም እንዲህ አይነት የአመፅ አድራጎት በውጭ ዜጎች ላይ መፈጸምና ሱቆቻቸውን ማውደም ተቀባይነት የለውም። ስለዚህ ይሄ መቆም አለበት። እንዴት እርስ በርሳችን እንገዳደላለን? ጎበዝ። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ያደረጉትን ንግግርና ያዳመጥ ነው። በዚህ ሳምንት በደርባን ከተማ ጎዳናዎች ላይ ሁከት ተከስቷል በደቡብ አፍሪካ የሚኖሩ ሰዎች ላይ ያነጣጠሩ ጥቃቶች ያሰጓቸው ኢትዮጵያውያንና የሌሎች አገር ዜጎች ማለትም የሶማሊያ የዚምባብዌና የዛምቢያ እንዲሁም የማላዊ ዜጎች ቤቶቻቸውንና የንግድ ሱቆቻቸውን ዘግተው ነው የሰነበቱት በደርባን ከተማ ያነጋገርናቸው አንዳንድ ኢትዮጵያውያን እንቅስቃሴዎቻቸውን ገድበው በቤት ውስጥ እንደሰነበቱ ገልጸዋል። ሱቆቻቸውንም ዘግተዋል። በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል አንዱ ኢትዮጵያዊ መሆኑን የአስከሬን ማቆያ ሆስፒታል ለቪኦኤ አረጋግጧል። አስከሬኑ ሲሸኝ የነበሩ የዓይን ማኞችም በግጭቱ የሞተው አንድ ኢትዮጵያዊ መሆኑን አረጋግጠዋል። ሕይወቱ ያለፈው የ22 ዓመቱ ተሰማ ማርቆስ ሲሆን ታላቅ ወንድሙ አሌክስ ማርቆስ በደረሰበት ከባድ ጉዳት በቆዳው ላይ የሶስተኛ ደረጃ የሚባለው አይነት ቃጠሎ ደርሶበት በፕሪንስ መሸኒ ሆስፒታል ሕክምና እየተደረገለት ይገኛል። በደርባን ከተማ የሚገኘው ጌል ስትሪት አስከሬን ማቆያ ጣቢያ ደውለን ባገኘነው መረጃ መሰረት የአንድ ኢትዮጵያዊ አስክሬን ለቀብር መውጣቱን ገልጸውልናል። የደርባኑ ጥቃት የተቀሰቀ ሰው የዙሉ ንጉስ ጉድዊል ዘወልቴኒ ያለ ህጋዊ ፈቃድ ወደ ደቡብ አፍሪካ የገቡ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር ካሰሙ በኋላ ነው ሲሉ የመገናኛ ብዙሐን ዘግበዋል። ንጉሱ በንግግራቸው እንዲህ ነበር ያሉት፦ የደቡብ አፍሪካ መንግሥት እንዲረዳን እንፈልጋለን። ቅማል አናታችን ላይ ቤቱን ሰርቶብናል። እነዚህን ጉንዳኖች ከፀሐይ ላይ አውጥተን እናሰጣቸዋለን። እዚህ የሚኖሩ ስደተኞች ሻንጣቸውን እየሸከፉ ወደ የመጡበት እንዲመለሱ እንጠይቃለን። በዛሬው ዕለት ደርባን ከተማ የተካሄደው ሰላማዊ ሰልፍን ሲከታተል የነበረው ይትባረክ በደቡብ አፍሪካ ለአስራ አንድ ዓመታት ያህል እየኖረ ኢትዮጵያዊ ነው። ሁኔታውን እንዲህ ያስረዳል። አንቲ ዘኖፎቢያዎች ወጥተው ነበረ። ቀጥሎ ደግሞ እነሱ እነሱን የሚቃወሙ ደግሞ እንደገና መጡ ከዛ ሁለቱ ተጋጩ። መንገድ ላይ ግን ፖሊስ ኮንትሮል አድርጎታል። ምንም ሰው ላይ የደረሰ አደጋ ምንም እስካሁን የለም። ምን ያህል ናቸው? እንግዲህ ይሄንን ግን ግጭት ላይ ናቸው። ይህንን እንግዲህ ወቅ ላይ ሆኜ ነው እያየኋቸው ነው። እንደውም አሁን አሁን ታያቸዋለ። እስቲ ፊት ለፊት የምታየውን ነገር ግለጽልኝ። ፊትለፊት ላይ በዛ በኩል የዚህ ሀገር ዜጎች ተሰብስበ በአንድ በኩል አሉ። በዚህ ጋር ደግሞ እንደ የዚህ ሀገር ዜጎች በድብልቅ ከኛ ከኛ ጋር ከፎሬነሮች ጋር አሉ መሀል ላይ ፖሊስ አለ፣ እያስተባበረ ነው። ሁለቱም በኩል ጩኸት ነው። ከዛም ጩኸት ከዚህም ጩኸት ነው እንጂ ምንም አሁን ግጭት እስካሁን እስካሁን ግጭት የለም። ያው የአፍ ጩኸት ነው፣ በአፍ ነው እስካሁን። አሁን እንግዲህ የምትገልጽልኝ ቪክቶሪያ ስትሪት የሚባል ሰፈር ውስጥ ነው ቪክቶሪያ ፓርክመንት፣ ዌስት ስትሪት ነው፣ ሪል ዌስት ስትሪት ነው የሚባለው። በትክክሉ ዌስት እና ፊልድ ኮርነር ላይ ነው። አሁን እንግዲህ አሁን ከፊት ለፊት ዛሬ በርካታ ደቡብ አፍሪካውያን ናቸው አፍሪካውያን ወንድሞቻችን ላይ የሚደረገውን ጥቃት እንቃወማለን ሲሉ የወጡት። አሁን ከፊት ለፊት ከምታያቸው ምን ያህሉ እናንተን ደግፈው ነው ያሉት? ምን ያህል ናቸው ደግሞ ተቃውሞ ተፋጠው ያሉት? እኛን ደግፈው ያሉት በጣም በብዛት ያሉ ናቸው። እኛን ደግሞ ተቃውሞ ያሉት ደግሞ ከቁጥር የማይገቡና ዱርዮች ናቸው። ትክክለኛ ቤት ውስጥ የማያድሩ ሰዎች ናቸው አሁን የተቃወሙ ያሉት ለዘረፋ እና ለተንኮል የተዘጋጁ ናቸው እንጂ ጤናማው ሕብረተሰብ ማ ብዙም አብረናቸውን ላይ እየኖርን ምንም አይ አይናገሩንም እኮ እንደ ድሮ ናቸው ፊታቸው እንኳን አልተቀየረብንም። እንግዲህ አሁን ብዙ ሰዎች ኢትዮጵያም ያሉ በማህበረሰብ መገናኛ ብዙኃን በተለይ በኢትዮጵያውያን ላይ እንደዚህ አይነት አደጋ ደረሰ፣ ተቃጥሎ የሞተ ኢትዮጵያዊ አለ፣ በሆስፒታል የሚገኝ አለ የሚለውን በሚመለከቱ ጊዜ በሚሰሙ ጊዜ። እንደው ደቡብ አፍሪካውያን ሁሉም ጠቅለው ጥቃት እያደረሱ ወይ ደግሞ የሚበዙት ኢትዮጵያውያን እንደዚህ ጥቃት እየደረሰባቸው እንደሆነ አፍሪካውያንን ጨምሮ እንደዛ ያስባሉ። እና እስቲ ከደቡብ አፍሪካውያኑ ጋር ያላችሁን ግንኙነት፣ ጥቃቱን የሚያደርሱባችሁ እነማን እንደሆኑ ግለጽልኝ። እኛ ከነሱ ጋር ያለ ንብረት በጣም ጥሩ ነው። በጣም ጥሩ ወዳጅነት ነው ያለን። አብረንም እየሰራን ነው። አብረንም እየኖርናቸው ነው ግን አሁን እነዚህ ዱርዬ ናቸው የምልህ ለዘረፋ የተነሳሱ ወገኖች ናቸው አሁን እያስቸገሩ ያሉት እንጂ ትክክለኞቹ አይደሉም። እና እኔ በበኩሌ የሞቱ የሞተውም አንድ ልጅ ተቃጥሎ ሞቷል። እርግጥ ነው ከትንሽ ከከተማ ወጣ ብለዋል። ሁለት ነበሩ። አንደኛው ሆስፒታል ላይ ነው ያለው። ሌላ ደግሞ ሶስት ዝምባብዌዎች አንድ ላይ ሞተዋሉ። እስካሁን ስድስት ነው ሞት የተባለው። እሱንም ግን ከከተማ ውስጥ ውጣ ወጣ ያለ ቦታ ነው። ከተማ ላይ እስካሁን ምንም አይነት የሞት አደጋ የለም። ዮናስ ፍቅሩ እባላለሁ። እድሜ ሰላሳ ስድስት ነው። ደቡብ አፍሪካ ውስጥ በንግድ ስራ ነው የተሰማራሁት። ደቡብ አፍሪካም መኖር ከጀመርኩ ኦልሞስት ናው ዘጠኝ ያህል ሆነኛል። መጀመሪያ ሁኔታውን እንዲቀሰቀስ ያደረገው ነገር የኳዙል የዙሉ ኪንግ በተናገረው ንግግር ነው። ስደተኞቹ መውጣት አለባቸው ከተማችን እናቆሻዋል ምናም ባለው መሰረት እሱ በተናገረ በሀያ ሁለት ምናምን መሰለኝ የተናገረው ሰውዬው እርግጠኛ ማለት ነው፣ ቀኑ መጀመሪያ በሀያ አምስት እንቅስቃሴውን ጀመሩ ስቪንግ የሚባል አካባቢ ያሉትን አበሾች አጠቋቸው፣ ሱቃቸውን ዘረፏቸው። ከዛ በኋላ ሁለት ከን ሶስት እንደገና ተመልሶ ጀመረ። ከሀያ አምስት ጀምሮ እስካአሁን ድረስ በትንሽ ያለ ማጋነን አንድ ሰባ ሰማኒያ ሱቆች ተሰብረዋል። እኔ ራሴ ባደረስኩበት አካባቢ ጓደኞቻችን ለማንሳት ወየ ሎኬሽኑ ስንሄድ ሱቃቸውን አቃጥሏቸዋል፣ ተዘርፈዋል። እንዳለ በብዛት አበሻው ተዘርፏል። በቃ ሱቅ አልባ ሆኗል። አሁን አበሻው እንዳለ ከዛ አካባቢ ፈልሶ መቶ ወይስ ስትሬት የሚባል ቦታ ላይ ያለው እንዳለ ተሰብስቦ አሁን ንብረት የለውም ምን የለውም። ሁሉ ነገሩ ናቶ እዚህ መጥተዋል ያሉት እስካሁን ባለውበት ጊዜ ለመጀመሪያ ጊዜ እንደዚህ ነገር አይቼ አላውቅም። ዘጠኝ ዓመት ስኖር እንደዚህ አይነት ጥቃት አበሻው ላይ አይቼ አላውቅም። አሁን የመጀመሪያ ጊዜ ነው። በእርግጠኝነት እኔ ያየሁት ሬሳውን የሚያሸኘት አንድ ልጅ የተቃጠለ አለ። የእሱ ወንድምም ከኔ ሱቅ አጠገብ ነው ለቅሶ የተቀመጡት አንድ ግድግዳ ያለ ነው። እሱም ተቃጥሏል። በአንዱ በኩል አንድ ጆሮ እጁ ምናም ተቃጥሏል። አንደኛው ልጅ ሬሳው የተቃጠለውን ከትናንቱ ደ ትቀራሱ ሬሳውን ሸኝ ዮናስ፣ ለሰጠህን ማብራሪያ በጣም አመሰግናለሁ። እሺ፣ በጣም እኔም አመሰግናለሁ። የሶማሌ ተወላጁ ኢብራሂም ሙሐመድ አሊ ጆሀንስበርግ ውስጥ የቡና መጠጫ ካፍቴሪያ ባለቤት ነው። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም በደቡብ አፍሪቃ የደረሰው በስደተኞች ላይ የተነጣጠረ ጥቃት አስከፊ ትውስታ ዛሬም ከአእምሮ እንዳልጠፋ ይናገራል። ወንድሙን በሕይወት ያጣውና በመኪና ጥገና መስጫ መደብሩ ላይ በደረሰው የንብረት ውድመት ለጉዳት የተዳረገውም ያኔ ነበር። በዚያ ጥቃት የስደተኛ ጥላቻ ያላቸው ሰዎች ወንድሜን ገደሉት። ዝርፊያ በፈጸሙበት ጊዜ በጥላቻ ተነሳስተው ገደሉት። የመስሪያ መሳሪያዎችንና ገንዘቤንም አጣሁ። ያን ሁሉ ጉዳት ካደረሰ ጥቃት ሰባት ዓመታት ቢያልፍም በጥላቻ የሚመራው ዓመፃ ግን አገረሸ። እናም የውጭ አገር ተወላጅነት ያላቸው የዚያች አገር ነዋሪዎች ዳግም ስጋት ላይ ወደቁ። በሶዌቶ ከተማ ያሉ ሶማሊያውያንና ኢትዮጵያውያን ባለግሮሰሪዎች ጥቃቱ ከተነጣጠረባቸው ውስጥ ቀዳሚዎቹ ናቸው። ንግድና ንብረታቸውን በነጠቋቸውም ግለሰቦች ከቄው ተባረሩ። በድርባን የንግድ ሱቅ ባለቤት በሆኑ የውጭ አገር ተወላጆች ላይ የጀመረው ጥቃት አሁን ተስፋፍቶ ማንኛውንም የሌላ አገር ተወላጅ የሆነ አፍሪካዊ ኢላማው አድርጓል። በብዙ ሺዎች የሚቆጠሩ ከይዞታቸው ተፈናቅለው በየስብሳቡ ለመጠለል ተገደዋል። ከስዌቶ በስዌቶ የነበራትን የንግድ ሱቅ በኃይል ተነጥቃ የተባረረችው ሳራ ኪዳኔ አሁንም በብጥብጡ ከደረሰባት የመንፈስ መረበሽ እንዳልወጣች ያስታውቃል። ምንም ሰላምም ሆነ ደህንነት አይሰማኝም። እኔ የተቀማሁት ብዙ ነው። ሕይወቴንም ላጣ ነበር። ምን ልል እንደምችል አላውቅም። ተመልሼ ወደዚያው ከመሄድ ሌላ አማራጭ ግን የለኝም። ምንም አይነት አማራጭ የለኝም። ጥሩ ሰዎች አይደሉም እነዚህ። እንደገና ጥቃት ሊሰነዝሩብኝ ይችላሉ። አንዳንድ የጥቃቱ ሰለባዎች ደግሞ አይተው እንዳላዩ ፊታቸውን አዙረው ማለፍ መረጡ ሲሉ የደቡብ አፍሪቃ ፖሊሶችን ያማራሉ። የሰላሳ ሁለት ዓመቱ ጌታው አንዮ ይህን መሰል ምሬት ከሚያሰሙት ውስጥ አንዱ ነው። የደረሰብኝን ለፖሊስ ለማመልከት ከፖሊስ ጣቢያ ቢሄድም ማንም በደሌን ሊሰማና ሊረዳኝ የሚፈቅድ ፖሊስ አላገኘውም። ምን እየሆነ እንደሆነ ልረዳ አልቻልኩም። አንዳችም እርዳታ ግን አላገኘሁም። የሀያ አምስት ዓመቱን ዮሐንስ አለሙን የመሳሰሉት ደግሞ አሁንም በሆነው ነገር ግራ እንደተጋቡ ናቸው። የሀያ አፍሪቃዊ ወንድሞቻችን ነን። ይሄን ሁሉ መከራ እንድንሸከም ለምን ወሰዱ? ወንድሞቻችንን ገደሉ፣ የሸቀጣሸቀጥ መደብሮቻችንንም ዘረፉ። የደቡብ አፍሪካ ባለስልጣናት ግን አገሪቱ በስደተኞች ላይ በተነጣጠረ የጥላቻ ዘመቻ ተውጣለች የሚለውን አይቀበሉም። የወንጀል ጥቃቶች ናቸው ባይ ናቸው። አብዱረዛቅ አሊ ኦስማን በደቡብ አፍሪካ የሶማሊያውያን ማኅበረሰብ ቦርድ ዋና ጸሐፊ ናቸው። የባለስልጣናቱን ማስተባቢያ እሳቸው ደግሞ በተራቸው አይቀበሉም። ቱሚ ስ ፒዋ ዚኖፎቢክ ታክስ ይሄ ለእኔ በአገሪቱ በሚኖሩ የውጭ ተወላጅነት ባላቸው ስደተኞች ላይ የተነጣጠረ የጥላቻ ዘመቻ ነው። በተለይም ትንንሽ መደብሮች ባላቸው ላይ። ስለዚህ ግልጽ ነው። በውጭ ሀገር ነዋሪዎች ላይ እየተሰነዘሩ ያሉት ጥቃቶች በየዕለቱ እያየሉ ቢመጡም በተለይ ኢትዮጵያውያንና ሶማሊያውያኑ ወደ አገራችን ከምንመለስ እዚሁ ብንሞት ይሻላል እያሉ ነው። አሁን የፕሮግራም ማሳሰቢያ። ግንቦት 16 2007 ዓ.ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። አድማጮች አሁን ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። ባህልና ማኅበረሰብ። ባህልና ማኅበረሰብ በምሽት ቅንብሩ በቅርቡ ከዚህ ዓለም በሞት የተለዩት የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች አዋቂ አሜሪካዊው የማኅበረሰብ ጥናት ባለሙያ ፕሮፌሰር ዶናልድ ሌቭን ሕይወትና ሥራዎች ዙሪያ የተጀመረ ውይይት ተከታይ ነው። ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዛሬው ዝግጅቱ የፀሐይ አሳታሚን ዋና ሥራ አስፈጻሚ አቶ ኤልያስ ወንድሙንና የቀድሞውን በኢትዮጵያ የአሜሪካ አምባሳደር ዴቪድ ሺንን አዋይቷል። አቶ ኤልያስ ወንድሙ በቅርቡ ከዚህ ዓለም በሞት የተለዩትን ፕሮፌሰር ዶናልድ ሌቪንን ሙያዊ አስተዋጽኦያቸውን ለመገምገም ቀደም ሲል በሽጠ 165 ዓመተ ምህረት ያሳተሙትን ዋክስ እንድ ጎልድ ወይም በአማርኛ ግርድፍ ትርጓሜው ሰምና ወርቅ የተሰኘው በጣም ትልቅ ክብደት የሚሰጠው ስራቸውን በድጋሚ የማሳተም እድል አግኝተሃል። በቅርብ ጊዜ የጻፉትን ኢንተርፕሪቲንግ ኢትዮጵያ ና ሌሎች በርካታ ጥናታዊ ጽሁፎቻቸውንም በአመታዊው ጥናታዊ መድብልህ የማተምና ለንባብ የማብቃት እድል ነበረህ ና ሙያዊ አስተዋጽዋቸውን በተለይ እንደ ዋና ኢትዮጵያ ጉዳይ ላይ የሚጽፍና የበዛውን የእድሜውን ክፍል ከኢትዮጵያ ጉዳዮች ጋር እንደቆየ ሰው ሙያዊ አስተዋጽኦአቸውን እንዴት ትገመግመዋለህ? እንዴት ትመለከታለህ? አመሰግናለሁ። የእሳቸው ሙያዊ ስራ በአንድ ወቅት ላይ አተኩሮ የቆመ አይደለም። ከትንሿ ከመንዝ ይጀምሩና እስከ ትልቋ ኢትዮጵያ ድረስ ይሄዳሉ። ከምጽዋ እስከ ኮንሶ፣ ከጅጅጋ ደግሞ እስከ ጂንካ ድረስ ያለውን ይሸፍናሉ። ኢትዮጵያን ለብቻዋ ሳይሆን በዓለም ዙሪያ ያላትን አስተዋጽኦ እና በንጽጽር ደግሞ ከጃፓን ጋር ያወዳድራሉ፣ ከጃማይካ ጋር ደግሞ እንደገና ይመጠናሉ እና ኢትዮጵያን የሚያዩት ከጥንት ታሪኳ ከክብረ ነገስት ጀምረው እስከ ዛሬ ድረስ ያለውን የኢትዮጵያን ሁኔታ ይገመግማሉ። በሰው ጥናት ብቻ ሳይሆን ፖለቲካውንም ታሪኩንም ይገመግማሉ። የሰምና ወርቅ በትንታኔ ወስደው ኢትዮጵያዊነትን ማየት እንደሚሞክሩት ሁሉ ዛሬ ደግሞ ያለውን በፖለቲካ ምክንያት ኢትዮጵያ የደረሰችበትን ሁኔታ ይገመግማሉ። መገምገም ብቻ ሳይሆን ደግሞ ለምሳሌ ከቀድሞ ጠቅላይ ሚኒስትር ጋር የተወያዩበት አንዳንድ ሁኔታዎችን ለማስቀየር የሞከሩበት ሁኔታ ሁሉ አለ። አንድ ለየት የሚያደርጋቸው ደጋግመን እንደምንለው ውጭ ካለውም ኢትዮጵያም ካለው ማህበረሰብ ጋር ጥብቅ የሆነ የስራ ግንኙነት ፈጥረው ለመታገል ለመስራት መሞከራቸው ነው። በጥናት መድብሉ ላይ ደጋግመው የሚጽፏቸው ነገሮች ነበሩ። ለምሳሌ አንድ በተለይ በጣም የታወቀላቸው ኢትዮጵያ ያመለጧት እድሎች በሚል በአስራ ዘጠኝ ሀምሳ ሁለት በነ ግርማሜ ነዋይ የመንግስት ግልበጣ ምክንያት በከሸፈው እና ደግሞ በአስራ ዘጠኝ ስድሳ ስድስት የነበረውን አብዮት፣ የተማሪዎች እንቅስቃሴ አስመልክቶ ከዛ በኋላ ደግሞ በአስራ ዘጠኝ ሰማኒያ ሶስት የደርግ መንግስት ወደ ኢህአዴግ መንግስት ሲቀየር የነበረውን እና እስከ ቅርብ ጊዜ ድረስ እስከ ምርጫ ዘጠና ሰባት ድረስ ያለውንም በዚሁ እየገመገሙ ለኢትዮጵያ በጥንታዊ ታሪክ ላይ ያተኮረ ብቻ ሳይሆን ዛሬም ያለውን ትኩሳቱን እየተከታተሉ ያቀርቡ ስለነበረ ይሄ ትልቁ አስተዋጽኦአቸው ነው ብዬ እገምታለሁ። አንድ መጨረሻ ላይ የነውጥ አልባ ኢንስቲትዩት በተቋቋመበት ጊዜ መጀመሪያ ከነበሩት መስራች የቦርድ አባላት አንድ ስለነበሩ በዛ ዌብሳይት ላይ ማስታውሰው ገጥ የሚባል አስር ክፍል ያለው በተከታታይ የሚወጣ እንዴት ኢትዮጵያ አሁን ካለበት የእስበራት መቅበቃቀል ቀርቶ መተማመን የሚሰፍንበት ነጻነት፣ ጉብዝናና ለጋራ እድገት መታገል ይቅር መባባል የሚሰፍንበትን መንገድ አስር ገጽ በሚሏቸው የተለያዩ አስተጻፏቸው ጽሁፎች ላይ አቅርበው ነበረ እና ስለ ትናንትናው ኢትዮጵያ ብቻ ሳይሆን ዛሬም ስላለችው ኢትዮጵያ፣ ነገ ልትኖር የሚገባትን ኢትዮጵያ የኢትዮጵያ ወጥቶ አለም አቀፍ ደረጃ ኢትዮጵያ ምን መሆን እንዳለባት በቅርብ የከታተሉ ዩሱፉ ያማክሩ የነበሩ ትልቅ መሆን ነበሩ። መልካም እውቁ የኢትዮጵያ ጉዳዮች አጥኚና የኢትዮጵያና የኢትዮጵያውያን ወዳጅ ፕሮፌሰር ዶናልድ ሌቪን መጠራት በሚወዱበት ኢትዮጵያዊ ስማቸው ጋሼ ሊቨን በኢትዮጵያውያን በስራዎቻቸውን ወደፊትም እንደሚታወሱ እንደሚዘከሩ አምናለሁ። እንደ ወዳጅም እንደ ሙያዊ ግንኙነትህም በቅርቡ ከዚህ አለም በሞት የተለዩትን ፕሮፌሰር ዶናልድ ሌቪንን ህይወትና ስራ ለመዘከር ለሰጠህን አስተያየት ለጊዜህ አመሰግናለሁ ኤልያስ፣ እግዜር ይስጥልኝ። ሌላም እንግዳ አሉኝ። ታዲያ በመግቢያው እንደጠቆምኩት ዘመናቸው ቅርብ ቢሆንም እንደ እርሳቸው ሁሉ ከሁለት አስርታት ላይ ለሚሆን ጊዜ ነው፣ ትንሽ አይደለም፣ በኢትዮጵያ ጉዳዮች ላይ ትኩረት በማድረግ ዘወትር የሚጽፉትን በኢትዮጵያ የቀድሞ የአሜሪካ አምባሳደር ዴቪድ ሺንንም ፕሮፌሰር ዶናልድ ሌቪን እንዴት ይታወሳሉ፣ በተለይ በኢትዮጵያ ጉዳዮችና በኢትዮጵያ ወዳጅነታቸው ስል ጠየኳቸው። Well, I think clearly uh, Professor Levine is is one of the leading American scholars, indeed one of the leading global scholars uh, on Ethiopia. Professor Levine Baitopia Guddawchkalu, Kaftenya Americawyan Muran, Ndeom Balama Kafdara Jam Chemmer Kalut Kaftenya Muram and Dunacho Bayane. Ethiopian Muya Chokhonoca sociology kasena sautanatan namremra kwaya atantawatal. Srezik Katarik ከፖለቲካ ሳይንስ ወይም ከምጣኔ ሀብት ባለሙያ በተለየ መልኩ ነው ኢትዮጵያን የሚያውቋት ስለዚህ በተለይም ስለ አማራ ህዝብ በደረሱት ዋክሲን ጎልድ ማለት ሰምና ወርቅ በተባለው አይነተኛ መጽሐፋቸው ለኢትዮጵያ ምሁራዊ ጥናት ትልቅ አስተዋጽኦ አበርክተዋል በጋራ ፍላጎታችሁ ወይም የጋራ ፍላጎታችሁ በሆኑት የኢትዮጵያ ጉዳዮች እንደ ወዳጅ ጓደኛ የሚያነጋግሯችሁ አይጠፉምና የተለየ የሚሉት በጊዜው የተለየ ስሜት ያሳደረበት የልዩነትም ሆነ የስምምነት ሀሳቦችስ ነበሩ? አልኳቸው። ብዙ ጊዜ እዚህ ዋሽንግተን ውስጥ ለምሳ ወይም ለራት እንገናኝ ነበር። ይሄ እንግዲህ ኢትዮጵያን የተመለከቱትን አብዛኛዎቹን ጽሑፎቻቸውን ከጨረሱ ወዲህ ነው። የኢትዮጵያን ወቅታዊ ጉዳዮች መከታተላቸውን ግን እንደቀጠሉ ነበሩ። እኔም በእርግጥ የሥነ ሰው ጥናት አይደለሁም፣ አማርኛም አላውቅም፣ የእርሳቸው አይነት ተሞክሮም የለኝም። ነገር ግን ኢትዮጵያ ላይ በብዛት ያተኮሩ ሥራዎች እሰራለሁ። ጠቅላላውን የአፍሪካ ቀንድን ስለማጠናም ኢትዮጵያንም በተለይ በኢትዮጵያ ጉዳዮች ምሁርነት ሳይሆን በአፍሪካ ቀንድ ጉዳዮች አኳያ በመከታተል እሰራለሁ። በእርግጥ የኢትዮጵያ ታሪካዊ መዝገበ ቃላት ተባባሪ ደራሲም ነኝ። ስለዚህ ኔ እናርሳቸው ኢትዮጵያን ከተለያየ እይታ ነበር የምንከታተላት። በእርግጥ ሁልጊዜም እንስማማለን ማለት ባይሆንም የምንጋራቸው አስተሳሰቦች ግን ነበሩን። የሆነ ሆኖ የኢትዮጵያ እውቀታቸውን ምንጊዜም የማከብረው ነው። አሜሪካዊውን በቅርቡ ከዚህ ዓለም በሞት የተለዩትን የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች አዋቂ የማህበረሰብ ጥናት ባለሙያ ፕሮፌሰር ዶናልድ ሌቪንን ሕይወትና ስራዎች ለመዘከር የተሰናዳው በሁለት ክፍል የተጠናቀረው ቅንብራችን በዚሁ አበቃ። የቀድሞውን በኢትዮጵያ የአሜሪካ አምባሳደር ዴቪድ ሺንን እና የፀሐይ አሳታሚውን ዋና ስራ አስፈጻሚ አቶ ኤልያስ ወንድሙን እንግዶችን ለጊዜያቸው አመሰግናለሁ። ጊዜ ውስጥ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት።